የኢትዮጵያ ፌዴራላዊ መንግስት ለሀገር አቀፍ እርቅ ጥሪ ማቅረቡ በዓለም አቀፍ ማህበረሰብ ዘንድ አስከፊ ጦርነት ሊያበቃ ነው የሚል ተስፋ ባጫረ በቀናት ጊዜ ውስጥ ነው የተባበሩት መንግስታት የአየር ድብደባ የደረሰው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተቋም ዩኤን ኦቻ ለአጃንስ ፍራንስ ፕሬስ በላከው መግለጫ ላይ የአየር ጥቃቱ አርብ ዕለት ማምሻውን በሰሜን ምዕራብ ትግራይ ደደቢት ከተማ ላይ መፈጸሙንና በተደረጉ ቅድመ የመረጃ ማሰባሰቦችም ከፍተኛ የሆነ የሲቪሎች ጉዳትና ሞት መመዝገቡን አስታውቋል። ተቋሙ ይህን ተከትሎ በአካባቢው እየተካሄደ ባለው የድሮኖች ጥቃት ምክንያት የረድኤት ተቋማት እንቅስቃሴ እንዳያደርጉ ታግደዋል ሲልም አስፍሯል። አማጺው ህወሀትም በአየር ድብደባው የሀምሳ ስድስት ሰዎች ህይወት አልፏል ያለ ሲሆን በመቀሌ የሚገኘው የክልሉ ሉ ዋና ሆስፒታልም የ55 ሰዎች ህይወት ማለፉንና 126 የሚሆኑት ላይም ጉዳት መድረሱን አስታውቋል። የህወሀት ቃል አቀባይ አቶ ጌታቸው ረዳ ትላንት እሁድ በትዊተር ገጻቸው ላይ ባሰፈሩት መልእክት የኤርትራ ወታደራዊ ኃይል በሰሜን ምዕራብ ትግራይ ጥቃት አድርሷል ያሉ ሲሆን ኤርትራ የኢትዮጵያን አንድነት ማስጠበቅ በሚል ለቀጠናው ሰላም የሚደረገውን እያንዳንዱን ጥረት በሙሉ ታደናቅፋለች ሲሉም ከሰዋል። ኤኤፍፒ በዚህ ዘገባው ላይ በአካባቢው ባለው የመረጃ መቋረጥ ምክንያት እየተ የተነሱ ያሉ ክሶችን ማረጋገጥ አለመቻሉንና ከኢትዮጵያ መንግስትም በዚህ ጉዳይ ላይ የተሰጠ ምላሽ አለመኖሩንም ጨምሮ አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ዩኤን ኦቻ የመድኃኒትና የነዳጅ አቅርቦት አለመኖሩ የተጎዱትን ለመርዳት የሚደረገውን ድጋፍ ያስተጓጎሉና በአጠቃላይ በትግራይ ያለውን የጤና ስርአት ወደ ውድቀት የመራ ነው ሲል ያስታወቀ ሲሆን የአየር ጥቃቱ በአስጊ ሁኔታ ተባብሰው ቀጥሏል። ስለዚህም በዚህ ግጭት ውስጥ ተሳታፊ የሆኑ አካላት በሙሉ አለም አቀፍ የሰብአዊ ህጎችን እንዲያከብሩ ሲል ጥሪ አቅርቧል። በተመሳሳይ የዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ ይህንን የአየር ጥቃት ተቀባይነት የሌለው ሲል በትዊተር ገጹ ላይ አስፍሯል። ቢሮው አክሎም በአካባቢ ያሉ ብጥብጦች በአስቸኳይ እንዲቆሙና ሁሉን አካታች የሆነ ብሔራዊ ድርድር እንዲጀመር እንዲሁም ያልተገደበ እርዳታም ድጋፍ ለሚያስፈልጋቸው ሁሉም ኢትዮጵያውያን እንዲደርስ ጥሪያችንን አውግልተን እናሰማለን ብሏል።